Agarinya report. የኢትዮጵያ ብሔራዊ የምርጫ ቦርድ የስራ አመራሮች ስራ በለቀቁ በአምስት ዓመታት ውስጥ በማንኛውም የፖለቲካ ፓርቲ አባል ወይም አመራር እንዳይሆኑ የሚደነግግ ረቂቅ ማሻሻያ አዋጅ ለውይይት ቀረበም። የኢትዮጵያ ምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል ለሕዝብ ተወካዮች ምክር ቤት የቀረበው ረቂቅ የቦርዱ የስራ አመራሮች ስራ ከለቀቁ በሶስት ዓመታት ውስጥ የግል እጩ ተወዳዳሪ ሆነው መቅረብ እንዳይችሉ የሚያስገድድ ማሻሻያንም አካቷል። በተጨማሪም ረቂቅ ህጉ በቦርዱ የአመራር ቦታ ላይ ያሉ ሌሎች ሰራተኞች በማናቸውም ሁኔታ ስራቸውን በለቀቁ በሁለት ዓመታት ጊዜ ውስጥ የማንኛውም የፖለቲካ ፓርቲ አባል ወይም አመራር መሆን እንዳይችሉ የሚገድብም ነው ተብሏል። የህዝብ ተወካዮች ምክር ቤት ለአጭር ጊዜ ውይይት ካደረገበት በኋላ ለዝርዝር እይታ ለዴሞክራሲ ጉዳዮች ቋሚ ኮሚቴ የመራው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ጉልህ የማሻሻያ አንቀጾች መያዙን ዶቼቤሌ ዘጋ ተመዝግቧል። ይህም የብሔራዊ ምርጫ ቦርድ የስራ አመራሮችና ሌሎች ኃላፊነቶች ላይ የሚሰሩ የተቋሙ ሰራተኞች ስራ ከለቀቁ በኋላ የፖለቲካ ተሳትፏቸውን በጊዜ የገደበበት አንደኛው ነው። የዚህን ምክንያት ሲያስቀምጥ አመራሮቹ በስራ ላይ በነበሩ ጊዜ በኃላፊነታቸው ምክንያት የሚኖራቸውን ልዩ የሆነ መረጃ ከኃላፊነታቸው በለቀቁ ጊዜ የመጠቀምና ተጽዕኖ የመፍጠር ሁኔታን ለማስቀረጥ ሲባል ነው ይላል። በዚህም ምክንያት የቦርዱን አመራሮች ስራ ከለቀቁ በኋላ እስከ አምስት ሌሎች ኃላፊዎችን ደግሞ እስከ ሁለት ዓመት ድረስ ከፖለቲካ ፓርቲ አመራርነትና ባልነት ተሳትፎ እገዳ የሚጥል ነው ረቂቅ ህጉ። ዶቼ በሌ በዘገበው መሰረት ኢትዮጵያ ውስጥ በአሁኑ ወቅት ሰባ የፖለቲካ ፓርቲዎች እንዳሉ ቦርዱ በቅርቡ መግለጹ ይታወሳል። በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብንና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር በወጣው አዋጅ ውስጥ መርማሪው ከግድያ ውጭ የትኛውንም ድርጊት ቢፈጽም ተጠያቂ አይሆንም የሚለው ድንጋጌ እንዲወጣ ተደረገም። ምክር ቤቱ ሰሞኑን ባካሄደው አስቸኳይ ስብሰባ ከአሁን በፊት ውሳኔ የተሰጠበትን ድንጋጌ እንዲታረም የቀረበለትን ረቂቃዎች አርሞ አጽድቋል። የህግና ፍትህ ጉዳዮች ቋሚ ምክትል ሰብሳቢ አቶ ኢሳ ቦሩ ሪፖርቱንና የውሳኔ ሀሳቡን ያቀረቡ ሲሆን፣ የህዝብ ተወካዮች ምክር ቤት በ37ተኛ መደበኛ ስብሰባው በወንጀል የተገኘ ንብረትን ህጋዊ ማስመሰል እና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል እና ለመቆጣጠር የቀረበውን ረቂቅ አዋጅ ቁጥር 1387 ህዝባር 2017 አድርጎ ማጽደቁን አስታውቀዋል። ከአሁን በፊት የነበረው የረቂቅ አዋጅ ድንጋጌ እንዲታረም መደረጉ አተገባበሩ ላይ አሉታዊ ተጽዕኖ ሊያስከትል ስለሚ ችል ረቂቅ አዋጁን ማሻሻል አስፈላጊ ሆኖ መገኘቱን ምክትል ሰብሳቢው አቶ ኢሳቦሩ አስረድተዋል። ሰኔ 10 ቀን 2017 ዓ.ም የጸደቀው በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ ነበር። ይህም አነጋጋሪ ሆኖ መሰንበቱ ይታወሳል። አዋጁ በሽፋን ስር የሚደረግ ምርመራ ወይም በፈረንጆቹ አጠራር አንደር ከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፈቃድ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ማለቱ ከፍተኛ ትችትና ተቃውሞ ቀርቦበት ነበር። አሁን ግን ይህ ከግድያ ወንጀል በስተቀር መርማሪው ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚለው እንዲወጣ ተደርጎ አዋጁ ተሻሽሎ ጸድቋል። ال ኢትዮጵያ የአኩሪ አተር ምርቶችን ወደ ቻይና እንዲገቡ ፈቃድ አገኘች። የኢትዮጵያ የአኩሪ አተር ምርቶች ወደ ቻይና እንዲገቡ ቤጂንግ ፈቃድ መስጠቷን የሀገሪቱ የጉምሩክ አስተዳደር መግለጫ ያመለክታል። በመግለጫው እንደተገለጸው ፈቃዱ የተሰጠው ካለፈው ሰኔ 26 ቀን 2017 ዓም ጀምሮ ሲሆን የቻይናን የስብልና ዘር ምርቶች ጤናማነት መስፈርቶች የሚያሟሉ የኢትዮጵያ አኩሪ አተር ምርቶች ወደ ሀገሪቱ እንዲገቡ ይደረጋል መባሉን ሮይተርስ ዘግቧል። ይህም አቅርቦት ምንጮችን ለማብዛትና ከውጭ የሚገባ ኩሪያተር ላይ ያለውን ጥገኝነት ለመቀነስ የተያዘ ስትራቴጂ አካል ነው የተባለ ሲሆን፣ በተለይ ቻይና ከአሜሪካ ጋር የገባችበትን የንግድ ጦርነት ሊፈጥራቸው የሚችሉትን ጫናዎች ለመቋቋም መነሻ በማድረግ የተወሰነ ነው ተብሏል። የኢትዮጵያ የሰነደ መዋለ ነዋዮች ገበያ በዚህ ሳምንት ይፋዊ ግብይት ይጀምራል። ለረጅም ጊዜ ሲጠበቅ የነበረው የኢትዮጵያ ሰነደ መዋለ ነዋዮች ስቶክ ገበያ በዚህ ሳምንት ስራ እንደሚጀምር ተሰምቷል። የእርምጃ ለሀገሪቱ የፋይናንስ ዘርፍ ትልቅ ምዕራፍ እንደሆነም ተገልጿል። ገበያው በኖቬምበር 2023 እንደ ፈረንጆቹ በተደረገ የካፒታል ማሰባሰቢያ ዘመቻ 1.5 ቢሊዮን ብር በማሰባሰብ ከታሰበው ግብ በ631 ፐርሰንት በልጧል። ይህ ገንዘብ ከ48 የአገር ውስጥና ዓለም አቀፍ ተቋማት የተገኘ መሆኑም ታውቋል። በህዝብና በግል ሽርክና የሚሰራው አዲሱ የበይነ መረብ ንግድ ልውውጥ መድረክን መንግስት 25 በመቶ፣ የግል ዘርፍ ደግሞ 75 በመቶ ድርሻ አላቸውም። በአሁኑ ወቅት ገዳ ባንክና ወጋገን ካፒታል ኢንቨስትመንት ባንክ በገበያው ላይ ከተመዘገቡት ኩባንያዎች መካከል ይጠቀሳሉ። የሰነደ መዋለንዋይ በቀጣዮቹ አምስት ዓመታት ውስጥ እስከ 50 በመቶ ኩባንያዎችን በ10 ት ውስጥ ደግሞ ከዘጠና በላይ ንግዶችን ለማካተት ማቀዱ ተገልጿል። ይህ ልውውጥ የኢትዮጵያን የፋይናንስ ዘርፍ ለማዘመን ግልጽነትን ለማሳደግና ለንግዶች ካፒታል ማሰባሰቢያ አዳዲስ አማራጮችን ለመስጠት ያለመ ሲሆን የኢኮኖሚ እድገትን እንደሚያነቃቃም ባለሙያዎች ይገልጻሉ። የአሜሪካው ዓለም አቀፍ የልማት ኤጀንሲ ዩኤስኤድ፣ ቢዘጋም ከኢትዮጵያ መንግስት ጋር የተፈጸሙ የሁለትዮሽ እርዳታ ስምምነቶች በሀገሪቱ የውጭ ጉዳይ መስሪያ ቤት ስር በተዘረጋው አዲስ መዋቅር እንደሚቀጥሉ የአሜሪካ ኤምባሲ አስታወቀም። ኤምባሲው ዋነኛ ናቸው ያላቸው የሰብአዊ እርዳታ፣ ዓለም አቀፍ ጤናና የምግብ ዋስትና መርሃ ግብሮች በአዲሱ መዋቅር እንደሚቀጥሉ በአወጣው መግለጫ አረጋግጧል። አሜሪካ በእነዚህ ዘርፎች ለኢትዮጵያ የምትሰጠው እርዳታ እንደሚቀጥል ኤምባሲው ማረጋገጫ የሰጠው የአገሪቱ ተራድኦ ድርጅት የሆነው ዩኤስኤድ ባለፈው ሳምንት በይፋ መዘጋቱን ተከትሎ ነው። ላለፉት 64 ዓመታት በተለያዩ የዓለም ክፍሎች የሰብአዊና የልማት እርዳታ ሲያቀርብ የቆየው ይህ ተቋም የተዘጋው የፕሬዚደንት ዶናልድ ትራምፕ አስተዳደር ድርጅቱን ቀስ በቀስ ሲያዳክመው ከቆየው በኋላ ነው። በጫካ ፕሮጀክት አካባቢ ከአራት ሺህ በላይ የመኖሪያ ቤቶችን ለመገንባት በመንግስትና የግል አጋርነት የ67 ቢሊዮን ብር ስምምነት ተፈረመም። ስምምነቱ የተፈረመው በገንዘብ ሚኒስቴር እና በቤት አልሚ ኩባንያዎች መካከል ሐሙስ ሰኔ 26 ቀን 2017 ዓ ም ነው ሪፖርተር እንደዘገበው ግንባታው የጫካ ቤት ልማት ፕሮጀክት አማካኝነት በሰባ ሰላሳ የአጋርነት ስምምነት እንደሚካሄድ እና ከአይሲኢ ቤቶች ልማት ኮንስትራክሽን ፒኤልሲ ከኦቪድ ሪል ስቴት፣ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና ከሌሎች የግል ኩባንያዎች ጋር ጥምረት በመፍጠር የሚከወን ነው። የመኖሪያ ቤቶቹ በጫካ የቤት ልማት ፕሮጀክት ስር ብር በ24 ሄክታር መሬት ላይ ይገነባሉ፣ የተባለ ሲሆን 67 ቢሊዮን ብር ወጪ እንደሚጠይቁም ስምምነቱ ሲፈረም መገለጹን ዘገባው አክሎ ገልጿል። ከዚህ በተጨማሪም በጥይት ቤት የቤት ልማት ፕሮጀክት ፕሮግራም ስር 1823 መኖሪያ ቤቶችና የገበያ ማዕከል በ4.3 ቢሊዮን ብር ወጪ በኦቪድ ሪል ስቴት ኩባንያ ስር ይገነባል ተብሏል። ሀገርኛ Report